ሁሉን የሚያግባባ መፍትሄ ማምጣት ስላልተቻለ ይመስላል የአውሮፓ ህብረት አባል ሀገራት የውጭ ጉዳይ ሚኒስትሮች ብራስልስ ላይ ባካሄዱት ስብሰባ የስደተኞች ቀውስ በመነጋገሪያ ነጥብነት አልተያዘም ነበር። እንዲያም ሆኖ ግን የውጭ ጉዳይ ሚኒስትሮቹ በዚህ አጣዳፊ ጉዳይ ላይ ተነጋግረዋል። ከስምምነት ላይ ባይደርሱም የተነጋገሩባቸው ነጥቦችም ሐሙስና አርብ ዕለት ለሚካሄደው የመንግስታትና የሀገራት መሪዎች ጉባኤ በይደር ተቀምጠዋል። የህብረቱ ኮሚሽን ያቀረበው ስደተኞች ግሪክ ላይ እየተመዘገቡ ወደ ተለያዩ የህብረቱ አባል ሀገራት በኮታ ይከፋፈሉ የሚለው ሀሳብ በሀገራቱ ተቀባይነት አላገኘም። ጣሊያንና ግሪክ ውስጥ ወደ ተለያዩ ሀገራት ይከፋፈላሉ ተብሎ ከተመዘገቡት ከ160 ሺ ጥገኝነት ፈላጊዎች መካከል አምስት መቶዎቹ ብቻ ናቸው ወደ ሌላ ሀገር የተሻገሩት። የጀርመን መራሂተ መንግስት አንጌላ መርክልም የግሪክና ቱርክ ድንበር ለህገ ወጥ ስደተኞች እንዲዘጋና ጥገኝነት ፈላጊዎች በቀጥታ ከቱርክ ማቆያ ጣቢያዎች ወደ አውሮፓ ህብረት ሀገራት እንዲሻገሩ ይደረግ የሚለው እቅድም እጅግም ድጋፍ አላገኘም። ሌላው ቀርቶ የቅርብ አጋሯ ፈረንሳይ እንኳን ይህን መከተል አልፈለገችም። የጀርመን የውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይንማየር የምስራቅ አውሮፓ አካል የሆኑት የህብረቱ አባል ሀገራትና የኦስትሪያን ከግሪክና መቄዶኒያ ጋር የሚያገናኛቸውን የድንበር አካባቢ የስደተኞችን ቁጥር ለመቀነስ ሲባል የማጠር ሀሳብና እርምጃ አጥብቀው ተችተዋል። የአውሮፓ ህብረት አባል የሆነችው ግሪክ የአውሮፓ የውጭ ድንበር የሌላት ይመስል እንዲህ ያለውን ቀላል መፍትሄ ተግባራዊ ለማድረግ የሚሞክር ሁሉ እርምጃው የትም አያደርሰውም። በይፋም ሆነ በሌላ መንገድ የአውሮፓ ህብረትን ድንበር እንደ አዲስ መገንባት አይችልም። ግሪክ አንድ አባል ሀገር ናት። ስለዚህም የግሪክን የውጭ ድንበር በምንችለው ሁሉ የመከላከል ግዴታ አለብን። የአውሮፓ ህብረት በተለይም ከቱርክ ጋር የሚያገናኘው የድንበር አካባቢ አስተማማኝ ጥበቃ ይደረግለት እንደሆነ ማረጋገጥ ይፈልጋል። ሐሙስ ዕለት በሚጀምረው የመሪዎቹ ጉባኤ ላይ የቱርክ ጠቅላይ ሚኒስትር አህመት ዳቮት ጉሉም ይገኛሉ። የግሪክ ባለስልጣናት ከሳምንታት መዘግየት በኋላ በአግያን ባህር ዳርቻ ላይ ሶስት አዲስ የስደተኞች መመዝገቢያ ጣቢያ እንደሚከፈት ይፋ አድርገዋል። በአንድ ወገን የአውሮፓ የውጭ ጉዳይ ሚኒስትሮች ብራስልስ ላይ በዚህ ጉዳይ ሲመክሩ ፕራግ ላይ ደግሞ የፖላንድ፣ ቼክ ሪፑብሊክ፣ ሃንጋሪና ስሎቬኪያ ተወካዮች የባልካን አካባቢን ከስደተኞች መሸጋገሪያነት ለመጠበቅ ስለሚያቆሙት አጥር መክረዋል። በሃንጋሪዋ ቪስጋርድ ከተማ የተሰየመው የሀገራቱ ስብስብ በሰርቢያ የውጭ ድንበር ላይ ለሚገነባው አጥር ከህብረቱ የሚጠብቀው የገንዘብ ድጋፍ አሳስቦታል። ስደተኛ የማይቀበሉት የምስራቅ አውሮፓ ሀገራት በዚህ ጉዳይ ላይ ህብረቱን የሚሞግቱት ከሆነ ለአንድነቱ አደጋ ነው ይላሉ የሉክሰምበርግ የውጭ ጉዳይ ሚኒስትር ዣን አሰልቦርን። በዚህ ጉዳይ ክርክር ውስጥ ከገባን አደገኛ ነው የሚሆነው። ያ ደግሞ እንዲህ በአስቸኳይ ላይ መጣ ይችላል። በአንድ ደረጃ ላይ ግን ፈጥኖ መከሰቱ አይቀርም። ሁሉም ከብራስልስ ትብብር ይጠቀማል። በጸፋው ምላሽ መስጠትም ይኖርበታል። አለበለዚያ ስርዓቱ በዚህ መልኩ ሊሰራ አይችልም። ለስሎቬኪያው የአውሮፓ ህብረት ምክር ቤት አባል ሪቻርድ ሱልክ ግን የአውሮፓ ህብረት የትብብር መድረክ ሳይሆን በውል የታሰረ ስምምነት ውጤት ነው። እንደሳቸው በስደተኞች መበራከት የተፈጠረውን ቀውስ በገንዘብ መፍታት ፈጽሞ አይቻልም። የአውሮፓ ህብረት እቃዎች፣ አገልግሎቶችና ሰዎች እንዲሁም ገንዘብ በነፃ መንቀሳቀስ መቻላቸውን መሰረት ባደረገ ሀሳብ ላይ ነው የተገነባው። ይህ መጠበቅ ይኖርበታል። ህብረት ውስጥ ያሉት ሰዎች ጀርመንን ጨምሮ ለሁሉም ነገር በገንዘብ መፍትሄ መስጠት ይቻላል ብለው ማሰብ የለባቸውም። የስደተኞች ጉዳይ በገንዘብ መፍትሄ ሊያገኝ አይችልም።